ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 26 2012 ዓ ም ዝግጅታችን ጀመረ። የጥቁር ሰው ሕይወትም ዋጋ አለው በሚሉት ተቃዋሚዎችና በፕሬዚዳንት ዶናልድ ትራምፕ ደጋፊ በሆኑ ነጮች መካከል የተከሰተውን የከረረ ግጭት ተከትሎ የዘር ፖለቲካው የቀሰቀሰው ውጥረት በአሜሪካ ፕሬዚዳንታዊ ምርጫ ዘመቻ ቀዳሚው መነጋገሪያ ሆኗል። ዘርዘር ያለ ዘገባ በአብይ ርዕስ እናስደምጣችኋለን። በአዲስ አበባ ከተማ ተካሂዷል ባለው የመሬት ወረራና የጋራ መኖሪያ ቤቶች ዝርፊያ ከፍተኛ የመንግስት ባለስልጣናት እንደተሳተፉበት በጥናት ማረጋገጡን ኢዜማ አስታወቀ። በጥናቱ የደረሰባቸውን ወንጀሎችና ስልጣንን ያላግባብ መጠቀም ማስረጃዎችን፣ ጉዳዩን ለማጣራትና ህጋዊ የእርምት እርምጃ ለመውሰድ በህግ ስልጣን ለተሰጠው ለኢፌዴሪ ጠቅላይ ዐቃቤ ህግ፣ ለፌዴራል ስነ ምግባርና ጸረ ሙስና ኮሚሽን፣ ለፌዴራል ፖሊስ ኮሚሽን ተገቢውን የህግ ማጣራት በማድረግ ህጋዊ እርምጃዎችን እንዲወስዱ የሰበሰብናቸውን ማስረጃዎች በማያያዝ የወንጀል ጣር አንደኛ ቤቱታ የምናስገባ ይሆናል። አቶ ዋሲሁን ተስፋይ የኢዜማ የድርጅት ጉዳይ ኃላፊ ናቸው። የቀድሞ ከንቲባ አቶ ታከለ ኡማ የተሰራው ስራ የሚያኮራ እንጂ የሚያስወቅስ አይደለም ብለዋል። ዘገባለን በእስር ላይ የሚገኙትን የኢዴፓ ፓርቲ አመራር የሆኑትን የአቶ ልደቱ አያሌውን የክስ መዝገብ ፍርድ ቤት ቢዘጋውም ፖሊስ ከእስር እንዳለቀቃቸው ታወቀ። በጋምቤላ ክልል ከፍተኛ አመራሮች ላይ የመግደል ሙከራ ሊያደርጉ ሲሉ ተያያዙ ስለተባሉ 25 ሰዎች ጉዳይ የክልሉን ምክትል ፖሊስ ኮሚሽነር አነጋግረናል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት በተካሄዱ የኮሮና ቫይረስ ምርመራዎች 18160 ሰዎች ተመርምረው 1173 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ማምሻውን ያደረሰን መረጃ አስታወቀ። በዚሁ የ24 ሰዓት ጊዜ ውስጥ 19 ሰዎች በኮቪድ-19 ሳቢያ ሕይወታቸው ማለፉ መታወቁን መረጃው ጨምሮ አመልክቷል። ስምንቱ አዲስ አበባ በአስከሬን ምርመራ የተገኙ ሲሆን ሁለት ሰዎች ደግሞ ከኦሮሚያ ክልል ሕይወታቸው ያለፈ መሆናቸውን ነው የገለጸው። ስድስቱ አዲስ አበባ፣ አንድ ሀረሪ ክልል፣ አንድ ትግራይ ክልል የሕክምና ማዕከላት ውስጥ ሕይወታቸው ያለፈ መሆናቸውንም መረጃው ጨምሮ አስታውቋል። ዛሬ ከተገኙት የቫይረሱ ተጋላጮች መካከል 558ቱ አዲስ አበባ በምርመራ የተገኙ ናቸው። 144 ኦሮሚያ ክልል፣ 110 ከአፋር ክልል፣ 108 ከደቡብ ክልል፣ 89 ከትግራይ፣ 47 ከአማራ ክልል፣ 40 ከሀረሪ፣ 30 ከድሬዳዋ፣ 24 ከጋምቤላ፣ 12 ከሲዳማ፣ 10 ከሶማሌ ክልልና አንድ ከቤንሻንጉል ክልል የተገኙ ናቸው። በጠቅላላው በሀገሪቱ እስካሁን በተካሄዱት 928453 የላቦራቶሪ ምርመራዎች ለቫይረሱ መጋለጣቸው የተረጋገጠው ሰዎች ቁጥር 53304 ደርሷል። በበሽታው ሳቢያ ሕይወታቸው ያለፈው ሰዎች ደግሞ በድምሩ 828 መድረሳቸው ነው ከበሽታው ያገገሙ 19487 ሰዎች መኖራቸውን በጽኑ የታመሙ 36 ያለው መሆኑንም የጤና ሚኒስቴር ወቅታዊ የኮቪድ-19 መረጃ አመልክቷል። በአዲስ አበባ ታስረው የነበሩ አምስት የህወሀት አመራሮች በትናንትና እለት በዋስ ተፈተዋል። የአዲስ አበባ የህወሀት ጽህፈት ቤት ኃላፊና የፓርቲው የማዕከላዊ ኮሚቴ አባል አቶ ተወልደ ገብረ ጻድቃንና ና በሚኒስትር ደኤታ ማዕረግ የህግና ፍትህ ምርምርና ጥናት ኢንስቲትዩት ምክትል ዲሬክተር አቶ ተስፋ አለም ይህ ደጎ እንዲሁም ሌሎች ሶስት የፓርቲው አባላት በዋስ መፈታታቸውን ጠበቃቸው ለቪኦኤ ገልጸዋል። ሙልጌታ አጽብሀ አጭር ዘገባ ከመቀሌ አስተላልፏል። የአዲስ አበባ የህወሀት ልዩ ዞን ጽህፈት ቤት ኃላፊና የፓርቲው ማዕከላዊ ኮሚቴ አባል አቶ ተወልደ ገብረ ጻድቃን እንዲሁም የህወሀት ከፍተኛ አመራርና በሚኒስትር ዴታ ማድረግ የህግና ፍትህ ምርምርና ጥናት ኢንስቲትዩት ምክትል ዳይሬክተር አቶ ተስፋ አለሚህ ደጎ በሽብር ወንጀል ተጠርጥረው የቆዩ ሲሆን ትናንት በፌዴራል ከፍተኛ ፍርድ ቤት የልደታ አንደኛ መደብ ችሎት እያንዳንዳቸው በሀያ ሺህ ብር ዋስ እንዲለቀቁ መወሰኑና ትናንት አመሻሽ ላይ እንደተፈቱ ከጠበቆቻቸው አንዱ አቶ ታደነ ገብረ መድህን ለአሜሪካ ድምጽ ተናግሯል። በአዲስ አበባ ከተማ የአቃቂ ቃሊቲ ክፍለ ከተማ የደህንነት ኃላፊ አቶ አጽብሀ አለማየሁ በሀያ ሺ ብር ዋስ መለቀቃቸው ገልጸዋል። ጠበቃቸው አቶ ታደለ እንደ ገለጹት ሁለት የህወሀት ጽህፈት ቤት ሾፌሮች ሻለቃ በርሂው ጽጌ እናም አቶ ስምኦን ዘገየ ደግሞ እያንዳንዳቸው በአስር ሺህ ብር ዋስ እንደተፈቱ አስታውቀዋል። በሽብር ድርጊት በተለይ የአርቲስት ሃጫሉ ሁንዴሳ ሞት ተከትሎ በተለይ ሀያ ሁለት ሁለት ሺ አስራ ሁለት አመተ ምህረት በአዲስ አበባ ከተማ ከተፈጠረው የንብረት ላይ ሰዎች ጥጅ አላቸው ብሎ እና በዛ ምክንያትም የሀሳብ ይሁን የገንዘብ እርዳታ አድርገዋል ቀጥራቸዋለ የሚል ነበር የቀረው። ስለዚህ በዚህ ጉዳይ ስንከራከር ቆይተን፣ ስለዚህ እነዚህ መከራከሪያ ነጥቦች ፍርድ ቤት የግራ ቀኙን ክርክር ካየ በኋላ ዋስትና ወንጆ ወጡ ትዕዛዝ ሰጠ። በዚህ ትዕዛዝ መሰረት ቤተሰብ የዋስትና ገንዘቡ የፍርድ ቤት ትዕዛዝ መሰረት አድርገ ካስያዙ በኋላ የፌደራል ፖሊስ የመርሻ ትዕዛዝ ደርሶት ትናንትና እንዲለቀቁ ሆነዋል። አሁን ከቤተሰቦቻቸው ጋር ተጠናግለው ይገኛሉ። ነሐሴ አንድ ሁለት ሺ አስራ ሁለት ፍርድ ቤት በዋስ እንዲፈቱ ወስኖ የነበረ ሲሆን ፖሊስ ተግባሩን በመጠየቁ ግን ሳይፈቱ ቆይተው እንደነበረ የገለጹት አቶ ታደለም ከሃምሳ ቀናት በላይ በእስር ከቆዩ በኋላ ትናንት አመሻሽ ላይ መፈታታቸውን ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽበሀ መቀለ። በኮንሶ ዞንና በአሌ ልዩ ወረዳ መካከል እንደገና በተቀሰቀሰ ግጭት ስድስት ሰዎች በጥይት መገደላቸውንና በሺዎች የሚቆጠሩ ዜጎች መፈናቀላቸውን የደቡብ ክልል ሰላምና ጸጥታ ቢሮ አስታወቀ። በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረትም እንዲወድም አድርገዋል ያላቸውን አስራ አንድ አመራሮችና ባለሙያዎች የደቡብ ክልል ብልጽግና ፓርቲ ጽሕፈት ቤት ማሳሰሩ የሚታወስ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል። የደቡብ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ታደሴ ዋጀቡ እንዳሉት ግጭቱ እንደገና የተቆሰቆሰው እርቀ ሰላም ለመውረድ ድርድር የተደረገ ባለበት ወቅት ነው። ነን ሁሉ ወደ ኋላ ተመልሶ የተወሰነ ግጭታል። ከግጭቱ እናተርፋለን የሚሉ ኃይሎች አሉ። በእነዚህ ምክንያት አሁንም የተወሰነ ግጭት አለ። ግን አሁን የጸጥታ ኃይሉ በመካከል ገብቶ ናቆም ስራ ሰርተዋል። እነዚህ ኃይሎች እነማን ናቸው የሚለውን የመለየት ና ጉዳቶችን የመለየት ስራ እየሰራን ነው። ዛሬ አንጻራዊ ነው ያሉት ሰላም ቢኖርም በሳምንቱ መጨረሻ ቀናት በነበረው የተኩስ ልውውጥ የሰዎች ሕይወት ማለፉና የንብረት ጉዳት መድረሱንም ተናግረዋል። ግጭቱ እንዳይረግብ የማይፈልጉ አካላት በአካባቢ በመኖራቸው እንደገና መቀስቀሱንም ተናግረዋል። ለመሆናቸው የሚለውን መለየት ነው። ቀጠናው ላይ በሙሉ በአንድ በኩል ሰላም ስትፈጥር፣ በሌላ በኩል ሰላም እንዳይፈጠር የሚፈልጉ የተደራጅ የተወሰኑ ሰፊ ሳይሆኑ ግን የተወሰኑ ሀይሎች እንዳሉ ነው አሁን መረጃዎች የሚያሳዩ። እነዚህን ለይቶ አካባቢው ሰራሚሆኑ ነው እና አሁን ያ አስራ እየተሰረ ከሳምንታት በፊት በኮንሶ ዞን ና በአሌ ወረዳ መካከል በተፈጠረው ግጭት ባለፉት ሁለት ቀናት ውስጥ ህይወታቸው አለፈ የተባሉ ሰባት ሰዎችን ጨምሮ እስካሁን ሀያ ሁለት ሰዎች የተገደሉ ሲሆን ከሀያ ሺህ በላይ ዜጎች ተፈናቅሏል ነው የተባለው። የዓይን እማኞች ና የአካባቢው ነዋሪዎች እንደሚናገሩት ከአራት መቶ በላይ ቤቶችም ተቃጥሏል። አቶ ታደሴ ግን ይህ ይህንን አስተባብለዋል። ይሄ እንደ መረጃው ስድስት አካባቢ ሰዎች ሞት፣ ወደ ሰባት አካባቢ ሰዎች ጉዳት ነው ያለ ቤቶችም ብዙ ቤቶች ናቸው ተካተሉት፣ ግን በመረጃ ደረጃ የቤት ካተሎ አሁን አንተ እንደሚችለው ወይም አርሶ አደሮቹ እንደሚሉ ሰው አራት መቶ አካባቢ ያደረሰ አይደለም። በሁለቱ ህዝቦች መካከል እርቅ እንዲወርድና በሌላ በኩል ደግሞ ዘላቂ ሰላም እንዲሰፍን ለማድረግ ጥረት የተደረገ መሆኑም ገልጸዋል። የኮንሶ ዞንና የአለ ልዩ ወረዳ ግጭት ፈጥሯል ያሏቸውን አስራ አንድ የመንግስት አመራሮችን ማሳሰሩን የክልሉ ብልጽግና ፓርቲ ትላንት ማስታወቁን ዘግበን ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዎስ አዋሳም የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር አቶ ሲሳይ አየለ ያለ አግባብ ዋስትና ተከልክለው ለአርባ ስምንት ቀናት በእስር ላይ እንደሚገኙ ጠበቃቸው ተናገሩ። አቶ ሲሳይ የትናንቱ የፍርድ ቤት ቀጠሯቸው ዳኛው ባለመገኘታቸው ለነገ መተላለፉን አክሎ አዲስ ቸኮል ከድሬዳዋ ተከታዩን ዘገባ አስተላልፏል። በድሬዳዋ በተለምዶ አርባ አርባ ሀያ የተባለው የተሿሚዎች የኮታ ድልድላ በመቃወም የሚታወቀውና የከተማ አስተዳደሩ በአንዳንድ ረብሻዎች ስሙን የሚያነሳው ሳተነው የድሬዳዋ ነዋሪዎች ህብረት የተባለ ስብስብ ወደ ክልላዊ የፖለቲካ ፓርቲነት ከተቀየረ በኋላ ፓርቲውን በሊቀመንበርነት ሲኖሩ የነበሩት አቶ ሲሲ አየለ ለአርባ ሰባት ቀናት በፖሊስ ቁጥጥር ስር ውለው ቢቆዩም እስካሁን ያለ አግባብ የዋስትና መብታቸውን ተነፍገዋል ሲሉ ጠበቃቸው ቅሬታ አቅርበዋል። አቶ ሲሲ አየለ በፌስቡክ ገጻቸው በድሬዳዋ ማረሚያ ቤት በሚገኙ ታራሚዎች ላይ የብሔር ጥቃት ተፈጽሟል የሚል ይዘት ያለው ጽሁፍ በመጻፋቸው ህዝብን ከህዝብ በማጋጨት ተጠርጥረው በቁጥጥር ስር እንደዋሉ የገለጹት የግለሰቡ ጠበቃ አቶ ዳዊት መስፍን ድርጊቱ ግን የዋስትና መብት ሊያስከለክል አይገባም ነበር ብለዋል። ጉዳዩን በመጀመሪያ የድረዳ ፖሊስ ይዞት እንደነበር የገለጹት አቶ ዳዊት ቆይቶ ግን የፌዴራል ፖሊስ ጉዳይ መረከብን ይገልጻሉ። በአስተዳደሩ የመጀመሪያ ደረጃ ፍርድ ቤት እየታየ ባለው የአቶ ሲሳይ ክስ ሂደት ላይ ዳኛ ጉዳያችን በገለልተኝነት አያይልንም የሚል ቅሬታ አቅርበው ዳኛ እንዳስቀየሩም አቶ ዳዊት ገልጸዋል። ቀደም ሲል ጉዳዩን ይመለከቱ ከነበሩ ዳኛ ጋር በተያያዘ ነበሩ ያለመብያት ሂደቶች ነበሩ። እኔ በችሎት ከመቅረቤ በፊት ብቻ የሚሆን ስልሳ አራት ዋስትና ጥያቄ ይጠይቁ ተጠናቅቆ በቀረበበት ሂደቶች ውስጥ የተፈጠሩ ለመባት ሂደቶች ነበሩ። ከዛ በኋላ መጠረኩበት ጊዜ ሰዓት ደርሷል፣ አምስት ሰዓት ነው። ከዚህ በኋላ ጉዳዩ ሰዓቱም ስለሄደ ተጠርጣሩ ምንም አይነት ቃላትም አንድ በቱ ሳይወጣ ፖሊስም እስካሁን ድረስ የደረሰበትን የምርመራ ሂደት ሳይገልጽ በቀጥታ ሰኞ ነበር ካልተሳሳት ለአረቢ ከረበ በሚል እንትን ያቀረበው ዳኛው ከዚህ አግባብ ላይ ያው ተጠርጣሩ ሆነ እኔም ጭምር ቅሬታ እንዳለን ያው ጉዳዩ በተመለከተ ዳኛው ነፃና ገለልተኛውን ጉዳያችን ያይልናል ብለን ስለማና ዳኛ ይነሳልንና በሌላ ዳኛ ይካሄዱ ሌላ ቤት ያደርገናል። ፕሬዚዳንቱን ያቀረቡ ምክንያት ህጋዊና አሳማኝ ተቀባይነት ያለው ሆኖ ስላገኙት በሌላ ዳኛ ሊቀየር አድርገናል። እስካሁን ፖሊስ የአቶ ሲሳይን ዋስትና ጥያቄ እንዲከላከል የሚያቀርበው ጥያቄ የፎረንሲክ ምርመራ ሂደትን ያሰናክልብኛል በሚል ስጋት እንደሆነ የገለጹት አቶ ዳዊት፣ ሆኖም አቶ ሲሳይ የፎረንሲክ ምርመራ ሂደትን የማሰናክል አቅም የላቸውም ብለዋል። የተጣጣሪ የእጅ ስልክም በፖሊስ እጅ ስላለ ዋስትና መከልከሉ አግባብ አይደለም ባይናቸው። አቶ ሲሳይ አየለ ትናንት ላይ ፍርድ ቤት ቀጠሩ እንደነበራቸው የገለጹት አቶ ዳዊት ሆኖ ሲሆን ዳኛው ሊገኙ ባለመቻላቸው ለነገ ተቀጥሯል፣ ብለዋል ጠበቃው ተዳዊት የዋስትና ጥያቄውን አስፈላጊነት የሚያጎላው ደንበኛቸው አቶ ሲሳይ የሚገኙበት ከዚራ ፖሊስ ጣቢያ ከሀያ በላይ ተጠርጣሪዎችና ተመሳሳይ ቁጥር ያላቸው የፖሊስ አባላት በኮሮና ቫይረስ የተያዙበት ስለሆነ መሆኑን ይገልጻሉ። በጉዳዩ ላይ ከፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። አቶ ሲሳይ አየለ ከ48 ቀናት በፊት በፖሊስ ተይዘው ከአዲስ አበባ ወደ ድሬዳዋ የመጡ ሲሆን ጉዳያቸው መጀመሪያ ላይ የድሬዳዋ ፖሊስ ቆይቶ ደግሞ የፌዴራል ፖሊስ እየመረመሩ እንደሆነ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ ውስጥ ለኮቪድ-19 የተመደበ በጀት ከሌብነትና ከሙስና እንዲጠበቅ ፕሬዚደንት ኡሁሩ ኬንያታ አሳሰቡ። ፕሬዚደንቱ በሀገሪቱ የወረርሽኙ አያያዝ ላይ ከካቢኔ አባላትና ከሌሎችም ባለስልጣናት ጋር በትናንትና ዕለት መክረዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። ኬንያታ በሽታው በአገሩ ከተገኘ ወዲህ በሰው ህይወት ላይ ያን ያክል ጉዳት ያላመጣው መንግስታቸው በወሰደ እርምጃ ወይም በምን ምክንያት እንደሆነ የዘርፉ ባለሙያዎች እንዲመረምሩት ጥሪ አቅርበዋል። ፕሬዚዳንቱ በአሁኑ ወቅት በኬንያ ያለው የበሽታው ስርጭት እየቀነሰ ነውም ብለዋል። በንግግራቸው ጉድ መልካሙ ዜና በዚህ ወረርሽኝ ውስጥ ሆነንም አሁን የበሽታው ወረርሽኝ እየቀነሰ መሄዱ ነው። ነገር ግን ስለዚህ ስኬት በጥንቃቄ ነው መደሰት የሚገባን፤ መዘናጋት የለብንም። የበሽታው መስፋፋት የሚቀንሰው ስርጭቱ ጣሪያ ከደረሰ በኋላ ነው። ይህ ማለት በሽታው ዳግም ልስፋፋ የሚችል አጋጣሚን የሚፈጥር አሊያም በጥንቃቄ ከተከታተልን ደግሞ በትክክል መቆጣጠር የምንችልበት ነጥብ ላይ ነው ማለት ነው። ስለዚህ መጠንቀቅ አለብን ሲሉ ኬንያታ አሳስበዋል። የኬንያ ጤና ጥበቃ ሚኒስቴር ለኮሮና በሽታ የተመደበውን በጀት አፈጻጸም ከሙስናና ስርቆት ነጻ እንዲሆን በሚኒስቴሩ ድረገጽ ላይ እንዲለቅ ትዕዛዝ አስተላልፈዋል። ሰሞኑን የኬንያ ጤና ጥበቃ ሚኒስቴር ለኮሮና በሽታ የተለቀቀ ፈንድ መዝብረዋል ተብሎ የተተቸ ሲሆን የሚኒስቴሩ የበላይ ኃላፊም በኬንያ ፓርላማ ፊት ቀርበው በኮሚቴዎች ኬንያ ለኮሮና በሽታ መከላከል ስላወጣቸው ወጪ እንዲያብራሩ ተጠይቀዋል። ካይል ማካርተር፣ በኬንያ የዩናይትድ ስቴትስ አምባሳደር ፕሬዚዳንት ኬንያታ የተላለፉትን ውሳኔ አድንቀዋል። አምባሳደር ማካርተር የኬንያታ ውሳኔ ለግልጸኝነት ወሳኝ መሆኑን ለዜጎችም ጥሩ መሆኑን የተናገሩት ዩናይትድ ስቴትስ ከሶስት ዓመት በፊት ለኬንያ ጤና ጥበቃ ሚኒስቴር ልትሰጥ የነበረው 21 ሚሊዮን ዶላር ሰብአዊ ድጋፍ በሙስና ምክንያት ማገዷ የሚታወስ ነው። ለአሜሪካ ድምፅ ግልሙዳዊት ከናይሮቢ ዓለም አቀፉ የኮቪድ አስራ ዘጠኝ ወረርሽኝ የተወገደ ሊያስመስል የሚችል አንድም ሀገር የለም ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ አስጠነቀቁ። ዶክተር ቴድሮስ አድሃኖም ዛሬ ጄኔቫ ውስጥ በኢንተርኔት አማካይነት ባደረጉት መደበኛ ጋዜጣዊ ጉባኤያቸው ወረርሽኙ ባለበት ኢኮኖሚያቸውን ለእለታዊ እንቅስቃሴ መክፈት የሚያስቡ ሀገሮች የቫይረሱን ስርጭት እፍና አድርገው መቆጣጠርና የሰው ሕይወት የመታደጉን ስራ አጥብቀው ሊይዙት ይገባል ብለዋል። አለዚያ ቫይረሱ ለሚያደርሰው ጥፋት ተመቻችቶ መገኘት ነው ሲሉም አስጠንቅቀዋል። ሀገሮች ሁሉ ቫይረሱን ስርጭት ለመቆጣጠር ሊከተሉት የሚገባ አራት አስፈላጊ እርምጃ ያሏቸውንም ዘርዝረዋል። ስቴዲየሞችና የምሽት ክበቦች በመሳሰሉት ስፍራዎች መታደም መፈቀድ የለበትም። ጠንካራ የምርመራና ንክኪ ያላቸውን ፈልጎ የመለየት ስራም መሰራት አለበት ብለዋል። አረጋውያንና የተለያዩ የጤና ችግሮች ያላቸውን ተጋላጭ ሰዎች፣ ህሙማንን የመንከባከብ ስራ ላይ ያሉ ሰራተኞችንም ከቫይረሱ መጠበቅ ያስፈልጋል፣ ሲሉ አሳስበዋል። በጭንብል አፍና አፍንጫን መሸፈን፣ አካላዊ ርቀት መጠበቅና አዘውትሮ እጆችን መታጠብ አስፈላጊ መሆኑንም እንደገና አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባሳለፍነው ሳምንት የተቃውሞ ሰልፎች ወደ ሁከት ወደ ተቀየሩባት ወደ ዊስካንስኗ ከነሻ ከተማ ዛሬ አምርተዋል። በከተማዋ ብጥብጡ የተቀሰቀሰው ጥቁር አሜሪካዊው ጄኮብ ብሌክን ፖሊሶች ሊያስሩት ሲሞክሩ ነጭ ፖሊስ ከጀርባው በሰባት ጥይት መምታቱን ተከትሎ ነው። ፕሬዚደንቱ ትናንትና ለጋዜጠኞች ሲናገሩ የጄኮብ ብሌክ ቤተሰቦች ጠበቃቸው እንዲገኝ በመፈለጋቸው ምክንያት ሊያነጋግሯቸው እቅድ እንደሌላቸው አስታውቀዋል። በሳምንቱ መጨረሻ ፕሬዚደንት ትረምፕ ለተቃዋሚዎቹ የሰጡትን ጥብቅ ምላሽና የዲሞክራቲክ ፓርቲው ተፎካካሪያቸው ጆ ባይደን ትራምፕ በአደገኛ ሁኔታ ግጭቱን እያበረታቱ ነው ሲሉ መንቀፋቸውን የሚመለከት ዘገባ በምሽቱ አብይ ርዕስ እናቀርባለን። ዩናይትድ ስቴትስ ከኬንያ ጋር በጀመረችው የንግድ ግንኙነት ድርድር ያቺ ሀገር አህጉር አፍሪካን የወረሰው የፕላስቲክ ቆሻሻን በተመለከተ የያዘችውን ጠንካራ አቋም እንድትቀይር እንድትጫናት የአሜሪካ የነዳጅ ኢንዱስትሪ መጠየቁ ተሰማ። አሶሺየትድ ፕሬስ ከናይሮቢ ባጠናቀረው ዘገባ እንዳለው ይህን ያሉት አፍሪካ የፕላስቲክ ቆሻሻ ማራገፊያ ልትሆን ነው የሚል ስጋት ያደረባቸው የአካባቢ ደህንነት ጥበቃ ተሟጋቾች ናቸው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። የቀድሞ የሱዳን ፕሬዚዳንት ኦመር አልበሽር ዛሬ ፍርድ ቤት ቀርበዋል። እንደ አውሮፓውያን አቆጣጠር በ1989 የስልጣን የያዙበት መፈንቅለ መንግስት ውስጥ በነበራቸው ሚና የተመሰረተባቸው የክስ ሂደት ተጀምረዋል። የደቡብ አፍሪቃ ፕሬዚደንት ሴሬል ራማፎሳ ሀገራቸው የሞዛምቢክ መንግስት በሰሜናዊ የሀገሪቱ ግዛት በሚንቀሳቀሱ ሽምቅ ተዋጊዎች ላይ በከፈተው ዘመቻ እርዳታ የሚፈልግ ከሆነ እንሰጣለን ሲሉ ተናገሩ። የሰማንያ ሁለት ዓመቱ የጊኒ ፕሬዝደንት አልፋ ኮንዴ ለሶስተኛ የስልጣን ዘመን ለመመረጥ እንደሚወዳደሩ የነበረውን ጭምጭምታ ትናንትና ገዢው ፓርቲ አረጋገጠው። ጉዳዩ ይፋ ከመደረጉም አስቀድሞ የሰው ሕይወት የጠፋበት ህዝባዊ ተቃውሞ ቀስቅሶ ቆይቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 26 2012 ዓ.ም ምሽት ፕሮግራም ነው። ዝግጅታችን በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሠረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የጥቁር ሰው ህይወትም ዋጋ አለው በሚሉት ተቃዋሚዎችና የፕሬዚዳንት ትራምፕ ደጋፊ በሆኑ ነጮች መካከል የተከሰተውን የከረረ ግጭት ተከትሎ የዘር ፖለቲካው የቀሰቀሰው ውጥረት በአሜሪካ ፕሬዝዳንታዊ ምርጫ ዘመቻ ቀዳሚው መነጋገሪያ ሆኗል። በሳምንቱ መጨረሻ ላይ ፕሬዚዳንት ትራምፕ ህግና ስርአትን ማስከበርን አስመልክቶ ለተቃዋሚዎቹ የሰጡት ጥብቅ ምላሽና ትላንት ሰኞ ደግሞ የዴሞክራቱ ተፎካካሪያቸው ጆ ባይደን በአደገኛ መንገድ ግጭትን እያበረታቱ ነው በሚል ትራምፕን የተቹበትን ንግግር የተከታተለው የቪኦኤው ዘጋቢ ብራይን ፓደን የሚከተለውን ዘገባ አሰናድቷል። ደረጀ ደስታ ያቀርበዋል። የዲሞክራት ፕሬዝደንታዊ እጩ የሆኑት ጆ ባይደን ትናንት ሰኞ በሰጡት መግለጫ በሳምንቱ መገባደጃ ላይ በፖርትላንድ ኦሬገን የትራምፕ ደጋፊዎች የዘር እኩልነትን ከሚጠይቁ ተቃዋሚዎች ጋር ላካሄዱት አደገኛ ግጭት ፕሬዝደንት ትራምፕን ተጠያቂ አድርገዋቸዋል but his ሕግና ስርዓት ብለው ቃሉን ብቻ መናገሩ ጠንካራ ያደረገው መስሎት ይሆናል። በዚህ ሀገር እንደ ሚሊሺያ ታጥቀው የወጡ የራሱን ደጋፊዎች ማስቆም አለመቻሉ ግን ምን ያክል ደካማ ሰው መሆኑን ነው የሚያሳየው። ባለፈው ቅዳሜ ፖርትላንድ ውስጥ በተደረገ ግጭት አንድ ሰው በተተኮሰበት ጥይት ተገድሏል። ግጭቱ የትራምፕ ደጋፊዎችና የአንዳንዶቹን ታጣቂዎች በአንድ ወገን በሆኑበት በሌላ በኩል ደግሞ ላለፉት ሶስት ወራት በተለይም በምሽት የጥቁርም ሰው ህይወት ዋጋ አለው በሚል ተቃውሟቸውን ሲያሰሙ በቆዩት ቡድኖች መካከል ነው። ፖርትላንድ ውስጥ በግጭቱ ህይወቱ ያለፈው ሰው ፔትሪየት ፕሬየር እየተባለ የሚጠራው የወግ አጥባቂው ቡድን አባልና አክቲቪስት ነው። ፕሬዚደንት ትራምፕም ባለፈው እሁድ በትዊት ገጻቸው እሳቸውን በመደገፍና በአጸፋው ሌላውን በመቃወም የወጡ ሰልፈኞችን ትልቆቹ አርበኞች ብለዋቸዋል። ባለፈው ሳምንት በኪኖሻ ዊስካንሰን ከፖሊስ ጋር በተፈጠረ ክስተት ጀርባውን በሰባት ጥይት የተመታውን ጥቁር ሰው በቀሰቀሰው ቁጣ ለተቃውሞ አደባባይ የወጡት ሰዎች ከፖሊስ ጋር ግብግብ ፈጥረው በታዩበት ሁኔታ ውስጥ አንድ የትራምፕ ደጋፊ ሶስት ሰዎች ላይ ተኩሶ ሁለቱን ክፉኛ ያቆሰላቸው መሆኑ ይታወቃል። በሪፐብሊካን ጠቅላላ ጉባኤ ፕሬዚደንት ትራምፕ የዘር መድሎን የሚቃወሙትን ተቃዋሚዎች እንደ ስርዓት አልበኞች ያወገዟቸው ሲሆን የአፍሪካውያን አሜሪካውያንን መራጮች ድምጽ ለማግኘት ዴሞክራቶች ለአመፅ ያሰማሯቸው ቡድኖች ናቸው በማለት ከሰዋቸዋል። እንዲህ አሉ ትራምፕ። የዲሞክራቲክ ፓርቲ አባላት ከስርዓት አልበኞች፣ ከጠብጫሪዎች፣ በጥባጮች፣ ዘራፊዎችና ሰንደቅ ዓላማችንን ከሚያቃጥሉት ጋር አብረው መሆን ከፈለጉ የእነሱ ጉዳይ ነው። እኔ ግን የእናንተ ፕሬዚዳንት ሆኜ የዚህ ተባባሪ አልሆንም። ባይደን ትናንት ሰኞ በሰጡት መግለጫ በደጋፊዎችም ሆነ ተቃዋሚዎች የሚካሄደውን አመፅና ሁከት አጥብቀው አውግዘዋል። ይሄ ህገ ውጥነት ነው። ምንም ጥርጥር የሌለው ግልጽና ቀላል ነው። ይህን የፈጸሙት መቀጣት አለባቸው። እንዲህ ያለው አመፅ ለውጥ አያመጣም። ሊያመጣ የሚችለው ውድመትን ብቻ ነው። ምንም እንኳ የዊስካንሰን ገዢ ዴሞክራቱ ቶኒ ኤቨርስ የእርሶ ወዲህ መምጣትና በዚህ ቦታ መገኘት ክፍፍሉን ለማስወገድ የጀመርነውን ጥረታችንን ይጎተትብናል በማለት ባወጡ ጽሑፍ እንዳይመጡ ቢያሳስቧቸውም ፕሬዚደንት ትራምፕ ግን በዚህ ሳምንት ኬኖሻን ለመጎብኘት አቅደዋል። የፖርትላንድ ዲሞክራቲክ ከንቲባ ቴድ ዌለርም እንዲሁ ትራምፕን በዚህ አገር ጥላቻና ክፍፍልን በመዝራት ከሰዋቸዋል። ትራምፕ በትዊተር አጸፋውን የሰጡ ሲሆን ብሔራዊ ጦሩን ጠርቶ መጠቀም ያልቻለ ጅል ነው ብለዋቸዋል። ጆ ባይደን ትራምፕ የኮሮና ቫይረስን መቆጣጠር ያልቻሉ መሆኑን በማንሳት የምርጫው ዘመቻ ዋና መነጋገሪያ እንዲሆን ለማድረግ ሞክረዋል። የትራምፕ የሕግና ስርዓት መልእክት የምርጫውን ይዘትና ውጤት የሚቀይረው መሆን አለመሆኑ አልታወቀም። ከሕዝብ የተሰበሰቡ አስተያየቶች ግን የሚያሳዩት በተለይም በምርጫው ብርቱ ፉክክር ይኖርባቸዋል በሚባሉት እንደ ሚሽገንና ፔንሰልቬኒያ ላይ ባይደን በትራምፕ ላይ የነበራቸው ብልጫ እየጠበበ መምጣቱን ነው ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዘጋቢዎቻችንን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። ቢሾፍቱ በእስር ላይ የሚገኙትን የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ከፍተኛ አመራር የሆኑትን የአቶ ልደቱ አያሌውን የክስ መዝገብ የወረዳው ፍርድ ቤት ቢዘጋውም ፖሊስ ከእስር ሊለቃቸው እንዳልቻለ ታወቀ። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ ኮሚቴ አባልን ጨምሮ በየደረጃው ያሉ ስምንት አመራሮችና በአንድ መዝገብ ላይ ያሉ ሀያ አራት ሰዎች በትላንትናው ዕለት ፍርድ ቤት ቀጠሮ ቢኖራቸውም ፖሊስ አላቀረባቸውም ተብሏል። የፍርድ ቤት ቀጠሮ ላይ ያልቀረቡበትንም ምክንያት የህግ ጠበቃቸው ለአሜሪካ ድምፅ አብራርተዋል። ፀሐይ ዳምጠው ተጨማሪ አላት። የኢትዮጵያውያን ዲሞክራሲያዊ ፓርቲ አዴፓ ከፍተኛ አመራር አባል የሆኑት አቶ ልደቱ አያለው በቢሾፍቱ ከተማ ወረዳ ፍርድ ቤት በትናንትና ዕለት ቀርበው ነበር። ሁከት በማስተባበርና በመደገፍ ተጠርጥሮ በፖሊስ ተይዘው የቆዩትን የአቶ ልደቱ አያለውን ጉዳይ ሲመለከት የነበረው ፍርድ ቤት ፖሊስ ያቀረበውን የተጨማሪ ጊዜ ጥያቄ ውድቅ ማድረጉ ይታወቃል። ፍርድ ቤቱ በዚህ ውሳኔ የምርመራ መዝገቡን ቢዘጋም አሁንም በእስር ላይ መሆናቸውን የአዴፓ ፕሬዝዳንት አቶ አዳነ ታደሰ ለአሜሪካ ድምፅ አስረድቷል። በዚሁ ችሎት አቶ ልደቱ አያለው ላይ ፖሊስ ሲያካሄድ የቆየውን ምርመራ ማጠናቀቁን ገልጾ፣ አቃቤ ክስ እስክ መሰረት ድረስ የ14 ቀናት ተጨማሪ ጊዜ እንዲሰጠው ቢጠይቅም ፍርድ ቤቱ የፖሊስን ጥያቄ የሕግ አግባብነት እንደሌለው ጠቅሶ ሳይቀበል መቅረቱን አቶ አዳነ ገልጿል። ባለፈው ፍርድ ቤት ለፖሊስ የሰባት ቀን የጊዜ ቀጠሮ ሰጥቶት ነበር። ለመጨረሻ ጊዜ ብሎ ፖሊስ ፍርድ ቤት ቀርቦ ተጨማሪ ማስረጃ ማቅረብ አልቻለም። እንደገና ለሌላ ተጨማሪ የአስራ አራት ቀን ጊዜ ቀጠሮ ይሰጠኝ ብሎ ጠየቀ። ፍርድ ቤቱ ግን ለመጨረሻ ጊዜ ነው የሰጠሁት። እስካሁን የቀረበባቸው ማስረጃ አቶ ልደቱን በወንጀል የሚያስጠይቅ አይደለም። ተከሳሹን በነጻ አሰናብቻለሁ፣ መዝገቡን ዘግቻለሁ ብሎ ሀይሉን ዘግቶታል። ፍርድ ቤቱ በነጻ ቢያሰናብተውም በዚህ ቢሮክራሲ አቶ ልደቱ እስካሁኑ ሰዓት ድረስ በፖሊስ ጣቢያ ነው የሚገኘው። ፍርድ ቤቱ የፖሊስ የምርመራ መዝገብ መዝጋቱን ገልጾ አቶ ልደቱ አያለው በሌላ መዝገብ የዋስትና ጥያቄያቸውን እንዲያቀርቡ ማዘዙንም አቶ አዳነ ተናግረዋል። በዚህ ጉዳይ ላይ ከኦሮሚያ ፖሊስ ኮሚሽንና ከክልሉ ጠቅላይ አቃቤ ሕግ ቢሮ መልስ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ሁኔታ የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ አባል ኮሚ ኮሚቴ እንደዚሁም ሌሎች በየደረጃ ያሉ አመራሮችን ጨምሮ 24 ሰዎች ትናንትና በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ስሉልታ ከተማ ወረዳ ፍርድ ቤት እንዲቀርቡ ታዞ ነበር። ነገር ግን ፖሊስ ታሳሪዎቹን ሳያቀርቡ መቅረቱን የታሳሪዎቹ የህግ አማካሪ አቶ ሚልኪያስ ቡልቻ ለአሜሪካ ድምጽ ተናግረዋል። ከዚህ በፊት በኦሮሚያ ፖሊስ በኩል በቀረበው ጊዜ ቀጠሮ እነኚህ ሰዎች በተለያየ መዝገብ ላይ የተለያየ ወንጀል ፈጽመዋል ብሎ በመጠርጠር የምርመራ ጊዜን ጠይቆ ምርመራ ጊዜው አልቆ እነኚህ ሰዎች የምርመራ ጊዜ መዝገብ ከተዘጋ በኋላ የወንጀል ስነ ስርዓት ህጉ በሚፈቅደው መሰረት በአስራ አምስት ቀን ውስጥ የሚያስከስስ ከሆነ ክስ እንዲቀርብ፣ በአስራ አምስት ቀን ውስጥ ግን ክስ የማይቀርብ ከሆነ የተጨማሪ ትዛዝ ሳያስፈልገው በነፃ እንዲለቀቁ የሚል ትዛዝ ተሰጥቶ ነበር። ይሄ ትዛዝ በፍርድ ቤት ከተሰጠ ወራት አልፈዋል። ስለዚህ አሁን ያሉት በህገወጥ ስር ላይ ስለሆኑ አካላቸው ነጻ እንዲወጣ ነበር። ይህንኑ መልስ እንዲሰጥ የኦሮሚያ ፖሊስ ኮሚሽንና የፍንፍኔ ዙሪያ ልዩ ዞን የማረሚያ ቤት አስተዳደር መልስ እንዲሰጥበት ነበር። ይሁን እንጂ እነ ሁለቱም የታዘዙ አካላት በደብዳቤ መልስ ከመስጠት ውጪ እነኝን ተጠርጣሪ ወይ ደግሞ አመልካቾችን ይዞ ስላልቀረቡ ፍርድ ቤቱ ትእዛዝ አልሰጠም። ይሁን እንጂ ተለዋጭ ቀጠሮ ሰጥተዋል። አቶ ሚልኪያስ በፍርድ ቤቱ የነበረውን ሂደትም እንደሚከተለው አብራርተዋል። በጽሁፍ የተሰጠው መልስ አንደኛ ስለበዛ በተሰጠን ጊዜ ውስጥ ክስ መጠናቀቅ አልቻለን። ጉዳዩም ለአቃቢ ህግ ተመርቶ ስላለ እነሱን የሚያውቁ ሶስተኛ በኮቪድ ምክንያት ስራ መጨናነቅ አለ፣ የሰው ኃይል ይጥረት አለ። በዚህ ምክንያት ነው ክስ ያልቀረበው፣ ስለዚህ ተጨማሪ ጊዜ ይሰጠን የሚል መልስ ነው የተሰጠው። መልሱ ግን ህጋዊም እንዳልሆነና ምክንያታዊም እንዳልሆነ በህግም ተቀባይነት ስለሌለ በሌሉበትም ይሁን እንዲለቀቁ ትዕዛዝ እንዲሰጥ ጠይቄ ነበር። ይሁን እንጂ ማረሚያ ቤት ባቀረበው መልስ ይችላል በኮሮና ተመርምሮ ስላሉ ውጤታቸውም እንዲታወቅ ለሀያ ዘጠኝ እንዲያዝልን ውጤታቸው ስለሚደርስ በማለት ለሀያ ዘጠኝ አስራ ሁለተኛ ወር ሁለት ሺህ አስራ ሁለት ተለዋጭ ቀጠሮ ተሰጥተዋል ማለት ነው። የኦነግ ማዕከላዊና ስራ አስፈጻሚ አባላት እንደዚሁም በየደረጃ ያሉ ሌሎች አመራሮችን ፖሊስ ትናንት ለምን ፍርድ ቤት እንዳላቀረበው ለማወቅ ከኦሮሚያ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ለጊዜው አልተሳካም። ምላሽ ከተገኘ በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ። का साव ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአዲስ አበባ ከተማ ተካሂዷል ባለው የመሬት ወረራና የጋራ መኖሪያ ቤቶች ዝርፊያ ከፍተኛ የመንግስት ባለስልጣናት እንደተሳተፉበት በጥናት ማረጋገጡን ኢዜማ አስታወቀ። ለናሙና ያህል ጥናት በተካሄደባቸው አምስት ክፍለ ከተሞች ብቻ ከ2 ሺህ ካሬ ሜትር በላይ ስፋት ያለው ቦታ በህገወጥ መንገድ መያዙንም ገለጸ። የወንጀል ይጣራልን አቤቱታውንም ለሚመለከታቸው የመንግስት መንግስት አካላት አስከባለሁ ብሏል። መለስካቸው አመሃ የዘገባውን ዝርዝር ያሰማናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ትናንት አመሻሹ ላይ ይፋ ባደረገው ጥናት በአዲስ አበባ ከተማ ታይቶ በማይታወቅ መጠንና ስፋት ባለው ሁኔታ ግልጽ የመሬት ወረራና ህገ ወጥ የጋራ መኖሪያ ቤቶች እንዳለ አስታወቀ። ፓርቲው ይህን ጥናት ለማድረግ የገፋፉትን ምክንያቶች ሲዘረዝር የመንግስት የስራ ኃላፊዎች የግልና የመንግስት መገናኛ ብዙሀን ተቋማት፣ የተለያዩ የማህበረሰብ አንቂዎች፣ እንዲሁም በጉዳዩ ላይ ሙያዊ ጥናት ያካሄዱ ተመራማሪዎች ይህን ህገወጥ ድርጊት ሲያጋልጡ መቆየታቸውን ያስታውሳል። ከዚያም አልፎ የፓርቲው አባላት ተጨባጭ ጥቆማዎችን እንዳመጡም ያስረዳና ከአንድ ወር በላይ የፈጀ ጥናት ማካሄዱን ጠቁሟል። በመጨረሻ ላይ በእርግጥም የመሬት ወረራውና ህገወጥ የጋራ መኖሪያ ቤቶች እንደተፈጸመ በተጨባጭ ማስረጃዎች ማረጋገጡንም የፓርቲው ጥናት ይዘረዝራል። በመሬት ወረራው ማን ነው ዋናው ተዋናይ ለሚለውም ምላሹን ይሰጣል። አቶ ዋስዩን ተስፋይ የዜማ የድርጅት ጉዳይ ኃላፊ ለጋዜጠኞቹ የጥናቱን ዝርዝር አቅርበዋል። በመሬት ወረራ ላይ በግንባር ቀደምነት ተሳታፊ የነበሩ ሰዎች የቤተሰቦቻችን መሬት ናቸው እና በቂ ካሳ ሳይከፈለን ከቦታው ተነስተናል የሚሉ ግለሰቦች እና ወረራ የተፈጸመባቸው ቦታ አካባቢ የሚገኙ የክፍለ ከተማና የወረዳ ኃላፊዎች እና ፈጻሚዎች በዚህ ሂደት ውስጥ ዋና ተዋና ነበሩ። ጉዳዩን በማፋጠን ውስጥ ደግሞ ደላሎችም ከፍተኛ ሚና ነበራቸው። ይህ በጠራራ ፀሐይ በተደራጀ መልኩ የተፈጸመ የመሬት ወረራ በመንግስት ስልጣን ላይ ያሉ አመራሮችና የፍትህ አካላት ተጠሪዎች በከፍተኛ ገዛ የተደረገበት ብቻ ሳይሆን እነዚህ አካላትም የጉዳዩ ዋና ተዋናይ እንደነበሩ ጥናቱ አረጋግጧል። ማለት ፓርቲው የመሬት ወረራ ሪዞታ ለማረጋገጥ ከአስሩ የክፍለ ከተሞች ውስጥ ጥናቱን ያካሄደው በአምስቱ ብቻ እንደነበረም ይናገራል። ከዚያም ደግሞ ላሙና ያህል የተመለከታቸው ሀያ አምስት ቦታዎችን ብቻ እንደሆነም ያስረዳል። የመሬት ወረራውን አቶ ዋሲሁን በዝርዝር እንዲህ አብራርተዋል። ይሄ አምስቱ ክፍለ ከተማ ላይ ነው። በክፍለ ከተማ ሲቀመጡ በንፋስን ስልክ ላፍቶ ክፍለ ከተማ 96800 ካሬ ሜትር፣ የካ ክፍለ ከተማ ላይ 58000 ካሬ ሜትር፣ ቦሌ ክፍለ ከተማ 15000 ካሬ ሜትር፣ ኮልፌ ቀራኒዮ 21100 ካሬ ሜትር፣ በአቃቂ ቃሊቲ 22500 ካሬ ሜትር። ይሄ ማለት በአምስቱ ክፍለ ከተማ ላይ በ25 ቦታዎች ላይ ሳምፕል የተወሰዱ ናቸው። በድምሩ 213900 ካሬ ሜትር በወረራ የተያዙ መሆኑን የጥናት ቡድኑ አረጋግጧል። ይህ ህገወጥ ድርጊት የተፈጸመበት መልክም የተናጠልና በአጋጣሚ የሚከናወን ሳይሆን የተቀናጀ አሰራርና የተዘረጋ ስርዓት ያለ እንደሚመስልም የጥናቱ ውጤት ያስረዳድ ብለዋል አቶ ዋሲሁን። በጥናቱ እንደተረጋገጠው በአዲስ አበባ ከተማ ውስጥ በህገወጥ መንገድ የሚደረጉ የመሬት ወረራዎችና ከህግና አግባብ ውጭ የሚደረጉ የጋራ መኖሪያ ቤቶች እደላ እንዳለ ነው። የመሬት ወረራው በብዙ የከተማ አካባቢዎችና ሰፋፍ መሬቶችን ኢላማ ያደረገ በተናጠል የሚደረግ ሳይሆን በተገናጨ መልኩ የሚፈጸም እንደሆነ በጥናቱ ተረጋግቷል የጋራ መኖሪያ ቤቶቹን በተመለከተ በከተማዋ ያለውን የመኖሪያ ቤት እጥረትን ለመቅረፍ ታስቦ የተጀመረው የጋራ መኖሪያ ቤት ግንባታ ከታሰበለት ግጤ በጣም ዘግይቶም ችግሩን መቀነስ አለመቻሉ ሳያንስ ቤቶቹን ለመረከብ በህጋዊ መንገድ ተመዝግበው ከ15 ዓመት በላይ የቆጠቡ የከተማ ነዋሪዎች ቤት ሳያገኙ ግንባ ጣቶቹ ያለቁ የጋራ መኖሪያ ቤቶች ላልተመዘገቡና ቁጠባ ላልፈጸሙ ሰዎች ተላልፎ እየተሰጡ መሆኑን በጥናቱ ተደርሶበታል። ይህ ተግባር ህግ የጣሰ ብቻ ሳይሆን ቋሚ ህግ አሰራር ለማድረግ በባለስልጣናት ህግ መሻሩንም ጥናቱ እንዳረጋገጠ የፓርቲው የድርጅት ጉዳይ ኃላፊ ጠቁመዋል። በስልጣን ላይ ያለው የአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤቶችን ለማስተላለፍ የወጣውን መመሪያ በመቀየር በግለሰብ ትእዛዝ ቤቶች በህገወጥ መንገድ ከታለመላቸው ዓላማ ውጭ እንዲሰጡ ምቹ ሁኔታዎቹን መፍጠሩን በጥናቱ ተረጋግጧል። መንግስት የህገ በላይነትን ለማስከበር የሚያሳየውን ዳተኝነት በዚህ ከቀጠለ አሁን ያለው ችግር ተባብሶ ከተማውን ለማስዋብ እየተሰሩ ያሉ ስራዎችም አደጋ መጋረጡ የማይቀር ነው። በፓርቲው እምነት ይህ የመሬት ወረራን ህግንና ፍትሐዊነትን ወደ ጎን ያደረገ አሰራር የተፈጸመው በመንግስት መዋቅር ውስጥ ባሉ ባለስልጣናት አማካኝነት ነው። በመግለጫው አባባል እኒህ ባለሥልጣናት እጅግ ሲከፋ ቀጥተኛ በሆነ የጥቅም ተጋሪነት፣ ሲያንስ ደግሞ ኃላፊነታቸውን በትክክል ባለመወጣት በተሰጠ ሽፋን የተፈጸመ ነው። ስለሆነም እነዚህ ሰዎች በወንጀል ጭምር መጠየቅ እንዳለባቸው የፓርቲው እምነት መሆኑን ይገልጻል። በመጨረሻም ፓርቲው መደረግ አለበት ያለውንና እሱም ማድረግ የሚችለውን አሳውቋል። አቶ ዋሴውን ተስፋዬ እስከዛሬ በነበረው ስርዓት እንደሚደረገው በስልጣናቸው ያላግባብ የተጠቀሙና ስልጣናቸውን ለግድል ጥቅማቸው ወይም የፖለቲካ ትርፍ ለማግኘት የተጠቀሙ ባለስልጣናት ከቦታው ገለል በመደረግ ወደ ሌላ ስልጣን የሚዛወሩበት ሳይሆን ላደረሱት ጉዳትና ለፈጸሙት ወንጀል በሕግ አግባብ የሚጠየቁበት ስርዓት ሊበጅ ይገባል። ይህ ሚና በዋነኝነት ሊወጡ በሚገባቸው፣ ደግሞ በገለልተኝነት ሊዋቀሩ የሚገባቸው የፍትህ ተቋማት ናቸው። ተቋማቶቻችን ኃላፊነታቸውን በተገቢ ሁኔታ እንዲወጡ ለመገፋፋትም እንዲሁም አቅማቸውንና ገለልተኝነታቸውን ለመፈተሽ ኢዜማ በጥናቱ የደረሰባቸውን ወንጀሎችና ስልጣንን ያላግባብ መጠቀም ማስረጃዎችን ጉዳዩን ለማጣራትና ህጋዊ የእርምት እርምጃ ለመውሰድ በህግ ስልጣን ለተሰጠው ለኢፌድሪ ጠቅላይ ዐቃቤ ህግ ለፌዴራል ስነ ምግባርና ጸረ ሙስና ኮሚሽን፣ ለፌዴራል ፖሊስ ኮሚሽን ተገቢውን የህግ ማጣራት በማድረግ ህጋዊ እርምጃዎችን እንዲወስዱ የሰበሰብናቸውን ማስረጃዎች በማያያዝ የወንጀል ይጣራልኝ አቤቱታ የምናስገባ ይሆናል። ይህ መግለጫ በፓርቲው ሊሰጥ የነበረው በራስ ሆቴል አዳራሽ ቅዳሜ ነሐሴ 23 ቀን 2012 ሲሆን በቂርቆስ ክፍለ ከተማ ፖሊስ ክልከላ ሳይሳካ መቅረቱን መዘገባችን ይታወሳል። በተጨማሪም በትናንትናው ዕለትም ከሰላም ሚኒስቴር እውቅና ቢሰጠው በፖሊስ ማስፈራራት ምክንያት ራስ ሆቴል አዳራሹን ለመስጠት ፈቃደኛ እንዳልነበረ የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናይል ፈለቀ ገልጸዋል። ይህ መግለጫ ከተሰጠ በኋላ የቀድሞው የአዲስ አበባ ከተማ ምክትል ከንቲባ አቶ ታከለ ኡማ በፌስቡክ ገጻቸው ምላሻቸውን ሰጥተዋል። በሐሰተኛ መረጃ ሀገር ማፍረስ ይቻል ይሆናል እንጂ ሀገር አይገነባም የፖለቲካ ትርፍም የለውም፣ የሚል ርዕስ በሰጡት ምላሻቸው የቀድሞ ምክትል ከንቲባ ለዚህ ምላሽ ለመስጠት ዛሬ ተገቢ ቦታ ላይ እንደማይገኙ ገልጸዋል። የመሬት ወረራውን በተመለከተም ወረራውን በአስተባብሉም ድርጊቱን ለማስቆም ጠንካራ እርምጃዎች ሲወሰዱ እንደቆዩ ገልጸዋል። ለሀያ ሺህ አርሶ አደሮች የሰጡትን የጋራ መኖሪያ ቤቶችን በተመለከተም የሚያኮራ ተግባር እንደተፈጸመ ተከራክረዋል። በእሳቸው አገላለጽ ስህተትም ከሆነ ለስልሳ ሰባት ሺዎቹም አለመስታችን ነው ብለዋል። በሕገ ወጥ መንገድ የተሰጠ ምንም አይነት ቤት የለም ሲሉም ሞግተዋል። ኢዜማ በዚህ መግለጫው ላይ ለጥናቱ ግብአት የከንቲባውን ጽሕፈት ቤት ጠይቆ ምላሽ እንዳላገኘ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በዋግ ህምራ ብሔረሰብ አስተዳደር ዞን የሚገኘው የተከዜ ድልድይ እየጣለ ባለው ከባድ ዝናብ ምክንያት ጉዳት ደረሰበት። የኢኮኖሚና ማህበራዊ ግንኙነታቸውን ድልድልዩ ላይ ያደረጉ ከአርባ ሺህ በላይ ሰዎች መጎዳታቸውም ል መስፍን አራጌ ዝርዝሩን ያስደምጠናል። የተከዜ ድልድይ ከአርባ ሺህ በላይ ለሚገምት የሳህላ ወረዳ ህዝብ የኢኮኖሚው ምርኮዝ፣ የማህበራዊ ህይወቱ መሰረት ሆኖ ለአመታት ዘልቋል። በአካባቢው ነዋሪዎች አንድ ለእናቱ የሚባልለትና ና ወረዳዋን ከሌሎች ወረዳዎች ጋር የሚያስተሳስረው ድልድይ ከአመታት መንገዳገድ በኋላ ዘንድሮ ኃይለኛውን የተከዜ ጎርፍ መቋቋም ተስኖ ተሰብረዋል። እናም ባሻገር መታየት እንጂ ተሻግሮ መገናኘት አልተቻለም። የወረዳው አርሶ አደር ፈንታ የተንሱ ህዙም ሆነ መንግስት ሰራተኛውም የወረዳው ህዝብ መገናኛው ተቆርጦ አጠቃላይ መኪናዎች ማቁ ደግሞ የምግብ እጥረትም አጋጥመውን ነበር። ተቸግረን ተቸግረን ህዝብ ጋር በጣም እየተጨናነቅን ነው ያለ ነው። በተለይ አካባቢው የምግብ ዋስትና ችግር የሚታይበት መሆኑን ተከትሎ ጉዳቱ የእያንዳንዱን ጎጆ የሚያንኳኳ መሆኑን አርሶ አደር ማእዛው ገብረ ህይወት ይናገራሉ። አገሩ ባለፈው ጊዜ በጣም ከፍተኛ ድርቅ ነው የነበረው። በዛ ድርቅ መነሻ የመንግስትን እጅ አይቶ የሚበላ ማለት ነጋዴውን በነጋዴ እያቀረበ የሚጠቀመው ነገር ሁሉ በማቋረጡ እኛን መሰል ይህን መሰል ህዝብ ሁሉ በሙሉ ከፍተኛ የሆነ ተጽዕኖ ነው ተፈጥሮበት ያለ ያላቸውን ቸር ረው የዕለት ጉርሳቸውን የአመት ልብሳቸውን የሚሸምቱ ወገኖች በስጋት ውስጥ ለመሆናቸው ዋቢ ያጣቅሳሉ። ወደዚህ በኋላ ሰቆጣ በግ ፍየል ወስደን እንሸጥ ነበረ። አሁን አቋርጠን አቁመናል። እንግዲህ በዚህ አመት ፍየል ሽጠን ነው ከብት ሽጠን ነው ወይም በግ ዘጋሌ በግ ነው ሽጠን የምንጠቀመው ወይም እህል ሸምተን ነው የምናመጣው። መንገዱ ዘግቶናል። ወደዛ አንደ ወደ ነጋዴው እንዳይመጣም ተዘጋኝ አንዳንድ ማስን ተዘጋነ ችግሩ ከኢኮኖሚ እንቅስቃሴው አልፎ የጤናውን ዘርፍ ማወኩም አልቀረም እናቶች የተለያየ ምክንያት በእርጉዝ ምክንያት እንዲቀርቡ ሪፈር ቢባል ሌላ ሰውን ቢሆን በጤና ምክንያት ቢቀርብ ሪፈር ቢባል ያው መንገዱ ማቋረጡ ምንም አማራጭ የሌለው በመሆኑ በጣም ከፍተኛ የሆነ ችግር ነው ያለው ከነሀሴ ሰባት ወደዚህ ጀምሮ አስተያየት ሰጪዎቹ ይህ ከመድረሱ በፊት አቤት ያላልነው አካል አልነበረም ሲሉ ይደመጣሉ ድምጻችን አልተሰማም እንጂ የሚል ቅሬታ በማስከተል ስለተከዚ ከሁለት ሺ አስር ጀምሮ እስካሁን ባለው ጊዜ ጥያቄ ቢቀርብም ምላሽ ዞኑ ቢጠይቁም ክልል ክልልም ፌዴራል እያለ ባጋጠመው ችግር ያው ጊዜ ሲሞላ ወድርቅም ከአሁን በኋላ ያለን ችግር በጣም አሳሳቢ ነው። ሁኑ ያለ ከሚያትን አሁን ከችግር ላይ ነው ያለ ነው። የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ተከታታይ ጥገናና ክትትል አለመደረጉ ለድልድዩ መፍረስ ምክንያት መሆኑን ያስረዳል። የጽህፈት ቤቱ ኃላፊ ጋሻው ቸኮል ለመንግስት መስራት እንዲችል ጥገና እንዲያደርግ ጠይቀን ነበረ። የምላሽ አላገኘም እያለ እያለ መጥተው በሁለት ሺ አስራ ሁለት በቀን ሰባት ከቀኑ ሶስት ሰዓት ገደማ እስከ አራት ሰዓት ገደማ ባለው ልዩ ሙሉ በሙሉ ፈርሷል ማለት ነው። እናቶቻችን የተቸገሩት እዛ መሄድ አይችሉም። ከኛ ወረዳ ሆስፒታል የለም። ስለዚህ በሁሉም ነገር ወረዱ ተገድበናል ማለት ነውና ከኢኮኖሚ አንጻር እናም ከጤና መኳያ ወረዳው በዞኑ ከሚገኙ ሶስት ወባማ አካባቢዎች አንዱ ነው። የኮቪድ ስርጭትን በአሳሳቢነቱ ይነሳል። ለወባ መከላከያ ግብአት ወደ ወረዳው ለማቅረብ የተለያዩ አማራጮች እየተሞከሩ መሆናቸውን የዞኑ ጤና መምሪያ ኃላፊ ሞገስ መርካ ጠቁ

በታንኳ ማለት ነው። የታንኳ አቅርቦቱ ግን አስተማማኝ አለመሆኑ ነው የሚነገረው። እነዚህ ጀልባዎችም ጊዜያዊ ናቸው፣ የሚመጡ የሚሄዱ ናቸው። አመራጭ በጣም የጠበበ ነው። አንድ መቶ ሜትር ገደማ ርዝመት አለው የሚባልለት የተከዜ ደልደይ ከመሰራቱ በፊት የአካባቢው ነዋሪ በክረምት ወቅት እስከ ሶስት ወር ከሌሎች አካባቢዎች ጋር ሳይገናኝ ይቆይ እንደነበር ነዋሪዎች ያስታውሳሉ። ለተጨማሪ መረጃ የሚመለከታቸውን የመንግስት አመራር አካላት ለማግኘት ጥረት ባደርግም የአመራር ስልጠና ላይ በመሆናቸው አልተሳካልኝም። እንዳገኟቸው አስተያየት ግዴታቸውን ለማካተት ሞክራለሁ ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን እናመሰግናለን የዜና እና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በጋምቤላ ክልል ከፍተኛ አመራሮች ላይ የመግደል ሙከራ ሊያደርጉ ሲሉ ተያዙ ስለተባሉ 25 ሰዎች ጉዳይ የክልሉን ፖሊስ ምክትል ኮሚሽነር አነጋግረናል። የክልሉ ፕሬዚዳንት ኡሞድ እጁሉና ምክትላቸውን ጨምሮ ሌሎች የክልሉ መንግስት ከፍተኛ አመራሮች ላይ የመግደል ሙከራ የተካሄደው በጋምቤላ ጆርዞን አኝዋ ወረዳ ውስጥ ከህብረተሰቡ ጋር በመወያየት ላይ እያሉ ነው ብለዋል። የፖሊስ ምክትል ኮሚሽነሩ ቱትኮር ናኮር መልካ ሙሉ ዘገባውን ያሰማናል። በጋምቤላ ክልል ፕሬዝዳንት ኡሞድ እጁሉና በምክትላቸው እንዲሁም በክልሉ ምክር ቤት አፈ ጉባኤና ምክትል አፈ ጉባኤ እና በክልሉ ብልጽግና ፓርቲ አመራሮችና ሌሎችም ላይ የመግደል ሙከራ መካሄዱን የጋምቤላ ክልል ምክትል ፖሊስ ኮሚሽነር ቱትኮር ተናግረዋል። በጆር ዞን አኛ ወረዳ ውስጥ ባለፈው ሳምንት ነሐሴ 222012 ዓ.ም አመራሮቹ ከህብረተሰቡ ጋር ውይይት በሚያደርጉበት ወቅት ነው የግድያ ሙከራው የተካሄደው ብለዋል ምክትል ኮሚሽነሩ። በመግደል ሙከራ ወቅት ወጣቶች ከፕሬዚዳንቱ አጃቢዎች መካከል መሳሪያ ለመንጠቅም ሞክረዋል ሲሉም ገልጸዋል። በዚሁ ሳቢያ የደረሰ ጉዳት የለም ብለዋል። በጋምቤላ ሆነው ወንጀሉን ለመፈጸም ከጠነሰሱት እና በመግደል ሙከራውን በመሳተፍ ከተጠረጠሩት መካከል ሀያ አምስት ሰዎች መያዛቸውንም ገልጸዋል ኮሚሽነሩ። የግድያውን ሙከራ አካሄዱ ስላሉ ግለሰቦች እና ስለነበረው ሁኔታም እንዲያብራርተዋል ምክትል ኮሚሽነር ቱትኮር። ግድያ ያቀናበሩ ሰዎች ነበሩ በቁጥጥር ስር ያዋል ናቸዋሉ። እዚህ ጋምቤላ ከተማ ጀምሮ ስብሰባ ቦታ ረብሻ ሲፈጥሩ የነበሩ ሰዎች በቦታ ወደ አስራ ዘጠኝ ሰው ወደ አሁኑ በቁጥጥር ስራ ውል ናቸዋል። እዛው ሲያቀናብሩ የነበሩት እዚህ ጋምቤላ የነበሩትን ዋና ተናኞቹ አንዱ አሜሪካ ዜግነት ያለው ሰው ነው። ወደ ሰባት የሚሆኑ ግለሰቦች አሉ። በቡድን የተደራጁ ማለት ነው። ስለዚህ እነሱ ያው ወጣቱ ወደ ስብሰባ ላይ ሲገቡ፣ ወጣቱ ረብሻ በመፍጠር ስብሰባ የማወክ እና እርስ በእርሳቸው የመጣላት ነገር ለማስመሰል አድርገው ነው መጀመሪያ ሴራ ያደርጉት። ስለዚህ በወዲያውኑ ያው በቁጥጥር ስር ያዋሉ ናቸው። ያው ይህ ማጣራት ስራ እየተሰራ ነው። በቦታው የነበሩ ሰዎች እንደነገሩን ጩቤ የያዘ አንድ ግለሰብ ብቻ ነበር። በተረፈ ግን ሌሎቹ እርስ በእርሳቸው ከመጣላት የስብሰባውን መንፈስ ከመረበሽ በተለየ ሁኔታ ሌላ እንቅስቃሴ አላደረጉም ብለዋል። የግድያ ሙከራ ማለት ይቻላል። እንደዚህ ያለውን ነገር በቦታ ስለነበርኩ እኔ ራሴ ነው የነበረው ይል የቲይፒ ጥበቃዎች በበላይነት ሊመራ የነበረው ስለዚህ ያ ከእውነት የራቀ ነው አሁን ያልከው ነገር። ጩቤ የያዘው ሆን ብሎ ነው ጩቤ ይዞ መጀመሪያ ለፍተሻ አልተገኘም። ጩቤ ይዞ ሲሄድ አሁን የእነሱ አላማ የነበረው ውቀቱ ፈጥሮ ከዛ በኋላ ወደ ዋናው የፕሬዚዳንቱ ያለበት መቀመጫ ወንበር ላይ ነበር። ወዲያውኑ እኛ በቁጥጥር ስር ባላዋል ኑሮ ከዚህ የባሰ አደጋ ነበር። ወዲያውኑ ወዲያውኑ ከስብሰባ ቢመጡ ኑሮ መሳሪያ ብቻቸው ላይ ቢደርስ ሌላ አደጋ ነበር። መሳሪያ ነበር በቦታው መሳሪያ አሁን የያዛቸው ሰዎች ረብሻ የፈጠሩ ሰዎች

በጋምቤላ ከተማ ውስጥም በክልሉ ፕሬዚዳንት ላይ ጥቃት ለመፈጸም አቅደው ነበር ያሉት አቶ ቱድ የመግደል ሙከራው ዓላማም ፕሬዝዳንቱን በኃይል ከስልጣን ማውረድ ነው ሲሉ አክለው ገልጸዋል። የክልሉ ፕሬዚዳንት ኡኖድ ኡጁሉና በእሳቸው የሚመራ ልዑክ ቡድን የጎርፍ አደጋ በጆር ዞን ስለሚያደርሰው አደጋ ለመጎብኘትና ከሀገር ሽማግሌዎችና ወጣቶች ጋር ለመምከርም ጭምር ነው ወደ ስፍራው ያመራው ብለዋል። ምክትል ኮሚሽነሩ ፕሬዝዳንቱና ይመሩት የነበረው የልዑክ ቡድን ከጆር ዞን ወደ ጋምቤላ ከተማ በሰላም መመለሱን ጠቅሰው በጋምቤላ ውስጥ ጥሩ የሚባል የመረጋጋት ሁኔታ መኖሩንም አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን እናመሰግናለን። ወደ ተከታዩ ዘገባም እናልፋለን። ባሳለፍነው ሳምንት መጨረሻ ጀምሮ በስነ ተዋልዶ ጤና ላይ ለዓመታት በሰራቸው ስራዎች የሚታወቀው ዲኬት ኢትዮጵያ ለየት ያለ የበየነ መረብ ላይ ትርኢት እያሳየ ይገኛል። ትርኢቱ ደግሞ በእውቅ የፋሽን ንድፍ ባለሙያዎች የተዘጋጁ የአፍና አፍንጫ መሸፈኛዎች የሚታዩበት ነው። ሀብታሙ ስዩም ያነጋገራቸው የድርጅቱ የገበያ ዘርፍ ኃላፊ ወይዘሮ እመቤት አቡ የትርኢቱ ዓላማ ወጣቶች ጤናቸውን እየጠበቁ ሊጠቀሙባቸው ከሚችሉባቸው መላዎች ጋር ለማስተዋወቅ እንደሆነ ጠቁመዋል። ወይዘሮ እመቤት ትርኢቱ የተጀመረበትን ምክንያት ሰፋ አድርገው ከሚያብራሩበት ቃለ ምልልሱ ይጀምራል። ትሬቱን ለማዘጋጀት የፈለግንበት ዋናው ምክንያት እንደምታውቀው ያው ዲኬት ኢትዮጵያ ወደ ሰላሳ ዓመት ሲሰራ በጤናው መስክ ላይ የፕሪቨንሽን አፕሮችን ነው የሚከተለው። በቤተሰብ እቅድ አገልግሎት፣ ቻይቪን በመከላከል በህጻናት ጤና ላይ ስንሰራ የምናሰራጫቸው ምርቶች፣ የምናስተላልፋቸው ምልክቶች ዋናው ዓላማ ፕሪቨንሽን ነው። ስልጠናዎችንም ስንሰጥ ምርቶችንም ስናስተላልፍ ከማከም ይልቅ ፕሪቨንሽን ኢዝ ሞር ኢምፖርታንት፣ ኮስቱም ደግሞ የቀነሰ ነው። ቀድሞ መከላከል ማለት ሆኖ መከላከል፣ ቀድሞ መከላከል፣ ማስኩ ያፍና መሸፈኛው መከላከልን ነው የሚያሳየው። ለኮቪድን ትሪት አያደርግም ወይም የተለየ ነገር አያደርግም። ግን መከላከል ጋር ስለሆነ አንደኛ፣ ከመከላከል ጋር የተያያዘ ኮንሰርትን ይዘን እየሰራ ስለሆነ በጣም ዳይሬክት ሪሌት ያደርጋል። ሁለተኛ ደግሞ ዲኬቲ ያው በኢትዮጵያ ውስጥ በጤናው ሴክተር ላይ ሲግኒፊካንት ሮል ይጫወታል። እና እንደ ፐብሊክ ኃላፊነት እንደ ሶሻል ሬስፖንሲቢሊቲ ከጤና ጥበቃ ከአዲስ አበባ ጤና ቢሮ ጋርም ኮቪድ አስራ ዘጠኝ ኢትዮጵያ እስከ ገባ ጊዜ ጀምሮ የተለያዩ ስራዎችን እንሰራለን። ከምንሰራቸው ስራዎች አንዱ ነው ይሄ እንግዲህ ሰዎች በቀደምታ በሶሻል ሚዲያዎች ላይ ያስተላለፍ ነው ፋሽን ሾው የተካሄደው። የእኛ ታርጌት ኦዲየንሶች ወጣቶች ናቸው ሪፕሮዳክቲቭ ሄል ግሩፕ ውስጥ ኤጅ ግሩፕ ውስጥ ያሉ ናቸው። እና እነዚህ ወጣቶች በብዛት ያለው ኮምፕሌንት የፌስክ ማስክን ያለመጠቀም በኮቪድ አንጻር የመዘናጋት ነገር ስላለ፣ እኛ ደግሞ እነሱን በተለያዩ መልኩ አፕሮች እናደርጋለን። ሳይኮሎጂያቸውን ከሞላ ጎደል እናውቃለን። ምን አይነት ሜሴጂንጎች ምን አይነት አፕሮቾች አትራክት እንደሚያደርጋቸው እናውቃለን ካለን ልምድ አንጻር። ማስክ ማድረግ ኢዚ ነው ፋሽነብል ነው። ከላይፍ ስታይል ጋር ይሄዳል። ፕሪቨንቲቭ የሆነ ላይፍ ስታይል ከሚል አንጻር ብናስተላልፍ ለሚካሄደው ኦቨር ኦል የኮቪድን የመከላከል እንትን ኮንትሪቢት እናደርጋለን በሚል ነው። እንግዲህ እየሰራ ነው አክቹዋሊ፣ ስራው አላለቀም። አሁን በሶስት ፌዝ ነው የዚህ ፋሽን ሾ የተካሄደው። ፕሪ ነበረው እንደምታስታውሰው። ከዛ በፊት ሾው ከመካሄዱ በፊት ለአምስት ቀን ያህል በተለያዩ የፌስቡክ አካውንቶች ለሶሻል ሚዲያዎች፣ እንደገና በሬዲዮ በቴሌቪዥን ማስታወቂያ ስንሰራ ነበር። የዕለት ሁለት ደግሞ ቅዳሜ አስተላልፈናል ከዛ በኋላ አሁን ደግሞ ከነገ ጀምሮ የምናስተላልፈው ከዛ ውስጥ ቆንጠቆ ጠባ አድርገን ያወጣናቸው ስትሮንግ ሜሴጅ የሚያስተላልፉ ነገሮች አሁንም ይቀጥላል። ሶ ገና አላለቀም። እስከ ኒውዮርክ ድረስ የሚሄድ ትን ነው ማለት ነው። የእናንተ እንግዲህ ዋነኛ ትኩረታችሁ ወጣቶች ላይ ስለሆነ የነሱን ቀልብ የሚይዝ ነገር ግን ለጤና ራሳቸውን ለመከላከል የሚበጃቸውን መላም በዚሁ መንገድ ለማሻገር የፈለጋችሁ ይመስለኛል። በዚህ ትርኢት ላይ ምን ያክል ባለሙያዎች ስራቸውን ያቀረቡ አብዛኞቹ ወጣቶች እንደሆኑ አይቻለው። እነዚህም ባለሙያዎችስ የመረጣችሁበት መስፈርት አለ ወይንስ እንዲሁ አጠቃላይ ግብዣን ያቀረ ወደ ሰባት የሚሆኑ ዲዛይነርስ በኢትዮጵያ የሚታወቁ በዲዛይኒንግ ስራ ውስጥ ኢንቮልቭ ያደረጉ ባለሙያዎችን ያሳተፍ ነው። ከዚህ በፊትም በተለያዩ ስራዎች የምናውቃቸው። አሁን እንደምታውቀው ጊዜው ብዙ ውሀንን አሳትፈህ ብዙ ሰዎችን ወደዚህ ስራ ጠርተህ ልታሰራ የምችልበት ጊዜ አይደለም። ከምናውቃቸውና ጥሩ ስራ ሊሰሩ የሚችሉ ኢንትረስትድ ከሆኑ ከዚህ በፊትም እኛም ፋሽን ሾው ሳንጠራቸው በፊት በራሳቸው እነዚህ ማስኮች እየሰሩ ዲስትሪቢት እያደረጉ የነበሩ ዲዛይነሮች ነበሩ እና ከእነሱ ጋራ ሰባት ዲዛይነሮች ናቸው በጣም ታወቁ ናቸው፣ ያንን ያደረጉት። ብዙ ጊዜ በፋሽን ትርኢቶች ላይ የታዩ ቁሳቁሶችን ገበያ ላይ ለማግኘት ቀላል አይሆንም። አሁን በእናንተ ትርኢት ላይ የታዩ የአፍና ያፍንጫ መሸፈኛዎች ከትርኢቱ በኋላ ለተጠቃሚዎች የሚቀርቡበት ሁኔታ ይኖር ይሆን? እንዴት ነው የሚሆነው ዕጣ ፈንታቸው? ዋናው ማስተላለፍ የፈለግነው መልዕክት ፌስ ማስክን መጠቀም ግዴታ ነው። ወቅቱ የሚጠይቀው ላይፍ ስታይል ቼንጅ ነው። እንግዲህ ከምንለሳቸው ልብሶች በተጨማሪ አንድ የጨመርነው ላይፍ ስታይል ነው። እሱን መልእክት ኢዚ ነው። አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለውን መልእክት ነው ዋና ማስተላለፍ የፈለግነው። በጣም ያማምራሉ የታዩት ዲዛይኖች። ተመልከታቸው እንደሆነ እያገኘነውም ፊድባክ እሱ ነው የሚያሳየው። በጣም ተወዳጅ እና ቆንጆ ቆንጆ ስታይሎች ኤቭን ለሙሽራ የሚሆንም አሳይተናል፣ ለህጻናቶችም የሚሆን አሳይተናል። ሶ አሁን ማስተላለፍ የፈለግነው መልእክት ፌስ ማስክ ማድረግ ማንዳቶሪ ነው እና ደግሞ በጥሩ መልኩ ማድረግ እንደሚቻል ነው ከዚህ በኋላ በኋላ እንግዲህ እኛ ካምፔናችን ከጨረስን በኋላ ከዲዛይነሮቹ ጋር እንዴት ባለ መልኩ እንሰራል፣ ከዚህ በፊት ለአዲስ አበባ ጤና ቢሮ ለሚኒስትር ኦፍ ሄልት ፌስ ማስኮችን በተለያዩ ዲዛይነሮች አሰርተን ሰጥተናል። ከዚህ በኋላም እንግዲህ ለተለያዩ ድርጅቶች ከነዚሁ ዲዛይነሮች ምናልባት ፒክ እያደረግን ዲስትሪቢዩት ልናደርግ እንችል ይሆናል። ወደዛኛው ፌዝ አልገባንም። አሁን እንዳልኩ ዋናው መልዕክቱን ማስተላለፉ ላይ ነው። እስካሁንም የተሳካልን ይመስለኛል። ዲኬት ኢትዮጵያ እንግዲህ ኤች አይቪ ኤድስን በተመለከተ በሚሰጣቸው አገልግሎቶች ለአመታት የታወቀ ተቋም ነው። ፋሽን ትሬት በወዲያስ ኮቪድ-19 ለመቆጣጠር በሚደረገው ጥረት ውስጥ ምን አይነት ተሳትፎ ለማድረግ አስቧል? ምንስ እያደረገ ነው? ኮቪድ-19 ኢትዮጵያ ውስጥ ገባ ከተባለ ጊዜ ጀምሮ የሚመለከታቸው አካላት ጋር ከሚኒስትሪ ሄልዝ ከአዲስ አበባ ጤና ቢሮ ጋር በቀጥታ እየሰራ ነው ያለ ነው። እንደውም አብዛኛው በጀቶቻችን ኮቪድን ለመከላከል የሚያስፈልጉ መልእክቶችን ከማስተላለፍ አንጻር፣ ዶክሜንቶችን ከማስተላለፍ አንጻር፣ የሳኒታይዘር የፌስ ማስክ መልእክቶችን ማስተላለፍ የምንችልባቸውን መንገዶች ሁሉ ዲኬቲ እየሰራ ነው አሁንም ያለው አምስት ወር ሙሉ እንደዚህ አይነት ስራዎች ላይ ነው እየሰራን ያለ ነው። ከዚሁ ጋር ግን በተያያዘ ደብሊውኤችኦ እያወጣ ያለውንም ኮንሰርኑን አይተህ ከሆነ በሚኒስትር ኦፍ ሄልዝም አሁን በተደጋጋሚ እየተገለጸ ያለውን ጉዳይ ምንድን ነው ሰው ኮቪድ ላይ ፎከስ ሲያደርግ እኩል ማስኬድ ያለባቸው የፋሚሊ ፕላኒንግ ኢሽዎችን እየተዘናጋ ነው የሚል ኮንሰርን ስለነበረ በተለይ እኛም በሰብጥድ አገልግሎቶች መልእክቶችን በማስተላለፍ ምርቶችም ሳይስተጓጎሉ በየጊዜው በተገቢው ቦታ እንዲዳረሱ በማድረግ ተገቢውን ኃላፊነታችን እየተወጣ ነው ያለ ነው። ተመልክተህ ምናልባት ሊሆን ይችላል በቴሌቪዥን እና በሬዲዮ በሌሎች ሚዲያዎች ላይ ኮቪድን ጋር የተያያዘ ግን የቤተሰብ እቅድ አገልግሎትን ፕሮሞት የሚያደርጉ መልእክቶችን በደንብ እያስተላለፍን ነው ያለ ነው። ኮቪድም ላይ ከአዲስ አበባ ጤና ቢሮ ጋር የተለያዩ ስራዎችን እየሰራን ነው ያለ ነው። ከሚኒስትር ቴልዝም ጋር የተለያዩ ስራዎችን ነው እየሰራ ነው ያለ ነው። ከዚህ በኋላም አጋር ስለሆነ እንዳልኩ በኢትዮጵያ ውስጥ ደግሞ ጤናው ጋር ትልቅ ሮል እየተጫወተ ያለው ኦርጋናይዜሽን ነው። አሁን በዚሁ ጉዳይ ይቀጥላል እንዳልኩ። ግን የቤተሰብ ቅድም አጠናክሮ ለመቀጠል የተለያዩ ስራዎችን እየሰራን ነው ያለ ነው። በሱም ላይ እንቀጥላለን። ወይዘሮ ቤት እጅግ በጣም አመሰግናለሁ። መልካም ያምሹ። እኛም እናመሰግናለን። ሀብታሙ ስዩምንም እንግዳውንም እናመሰግናለን። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። Lídia ረዘነ በማላዊ የቴክኖሎጂ ማዕከል ውስጥ ከተለያዩ የአፍሪካ ሀገራት ከተውጣጡ ወጣት የህዋ ሳይንቲስቶች እና ኢንጂነሮች ጋር በመሆን የሰው አልባ በራሪ ድሮን የመቅጠም ስልጠና ለሶስት ወራት ወስዳለች። ስልጠናው እንዳለቀም በኮቪድ-19 ምክንያት ተጥለው በነበሩ የእንቅስቃሴ ገደቦች ሳቢያ በዛው በማላዊ በመቆየት ከኬንያውያን ወጣቶች ጋር ተጣምራ የአፍሪካ የሰው አልባ በራሪ አካላት ወይም የድሮን የአየር ትራፊክ መቆጣጠሪያ ፖሊሲ እያዘጋጀች ትገኛለች። ወደ አገሯ ስትመለስም የድሮን መቅጠም ስልጠና ለመስጠት ዝግጅት እያደረገች እንደሆነ ትገልጻለች። በቅርቡም የአፍሪካን የህዋ ሳይንስ መረጃ መተንተኛ ድረገጽ እድሜያቸው ከሰላሳ ዓመት በታች የሆኑ እና በአፍሪካ ህዋ ላይ ተጽዕኖ እያሳደሩ ካሉ ምርጥ አስሮች ውስጥ አካቷታል። የደንገረመው ሊዲያን አነጋግራ ተከታዩን አሰናድታለች። ሊዲያ ረዘነ በቻይናና ቱርክ የህዋ ሳይንስ ምህንድስና ትምህርቷን ያጠናቀቀች የ24 ዓመት መሀንዲስ ናት። ከሶስት ወራት በፊት በማላዊ የሰው አልባ በራሪ አካል ድሮን የመቅጠም ምህንድስና ትምህርቷን ስታጠናቅቅ በኮቪድ 19 ምክንያት በረራዎች በመቋረጣቸው ወደ ሀገሯ መመለስ አልቻለችም። በዚህ ወቅት ታዲያ በስልጠናው ላይ ከተዋወቀቻቸው ኬንያውያን ወጣቶች ጋር በመጣመድ የሰው አልባ በራሪ አካላት የአየር ትራፊክ መቆጣጠሪያ ደንብና መመሪያ በማዘጋጀት ላይ እንደምትገኝ እንዲህ ታስረዳለች። ሰው አልባ አውሮፕላኑን ስልጠና ጨረርኩኝ። ከዛ በኋላ ግን ተነሳሽነቴን እና ከጀርባ ያለውን እውቀቴን በማየት የሆኑ ሰዎች ለፕሮጀክት ጠየቁ፣ ይቀላቀል ማለት ነው። ፕሮጀክቱ ደግሞ ከግንቦት ጀምሮ መጻፍ ጀመርን፣ ፕሮፖዛሉን ማዘጋጀት ጀመርን። ይሄ ፕሮጀክት ለምንድን ነው እንትን ያለው፣ እዚህ እየሰራን እያለ ለስልጠናውም እና ኦልሬዲ የተለያዩ ድርጅቶች ይሰራሉ ማላዊ ውስጥ በድሮን ማለት ነው እና ትልቁ ችግር የነበረው የመስማማት ነው። አውሮፕላን ይበራል። ሰዎች ያሉበት ቦታ ሊበር ይችላል። እሱ እሱን እንዴት አድርጎ ነው ማኔጅ የሚደረገው የሚለው ነገር ሁልጊዜ ጥያቄ ነበረ እና እሱን እንዴት አድርገን መቅረፍ እንችላለን የሚለውን አስበን፣ በሱ ዙሪያ እኔ አካባቢ ለስፔስ ኤጀንሲ ነበረ እና የሰጡኝ አብረን ልንሰራቸው የነበር ነው ሰዎች እና ኬንያዊ ነው ልጁ የጀርመን ካምፓኒ ያለው። ሌላኛዋ ደግሞ አብራኝ ትማ ነበረችው ኬንያዊ በሴም ፊልድ ነበረች እኔ ቴክኒካል ማኔጀር የሚሆንኩት እና ለኢሮፒያን ስፔስ ኤጀንሲ እሱ ውስጥ ይሄንን ፕሮፖዛል አዘጋጀን። ከዛ በኋላ እና በጨረታ ነበረ በእሱ ካምፓኒ እንደነበረ ፈንዱን ምን እንትን ምንለው ጂአይዜድ ካምፓኒ ያለ የጀርመን ካምፓኒ እና ዊንኮፕተር የሚባለው የሰው አልባ እንደዚሁ የሚሰራ ወይም የሚያዘጋጅ ድርጅት ነበረ። ሌላ ደግሞ ዩኒሴፍን ደግሞ እኔ እንደ ፖይንት ኦፍ ኮንታክት ሆኜ አናገርኳቸው እንዲረዱን። የዩኒሴፍ ማላዊን ማለት ነው። ፓይለት ፕሮግራም ብለን ያሰብነው ማላዊ ውስጥ እንዲዘጋጅ ነው። ምክንያቱም ማላዊ ውስጥ ብዙ የሰው አልባ አውሮፕላን ካምፓኒዎች ወይም ድርጅቶች እየሰሩ ይገ ይገኛሉ። እና እሱን እንዴት መቅረፍ እንችላለን የሚለውን ነገር በእነሱ ልንሞክረው ነው እና የጥናት ነው የሚደረገው ማለት ነው። በሱ መሰረት ሲስተም አርኪቴክቸር ነው የምናዘጋጅላቸው ማለት ነው። ቪዲያ በማላዊ በነበራት ቆይታ የሜኬንዚ የላቁ የሴቶች ሽልማት እጩ ሆኗም እንደነበረ ትናገራለች። ሚከንዚ ውመን አቺቭመንት አዋርድ የሚባል አለ እና በሊንክዲን የሆነ ሰው ነው ጥሩ ባክግራውንድ ያለች ትመሳ ያለች እና እስቲ ሞክሬው አፕላይ አድርጊ ተብዬ አፕላይ አድርጌ ነበረ። ሚከንዚ ማለት የዓለማችን አንደኛ የኮንሰልተንሲ ካምፓኒ ነው። አሜሪካ ውስጥ ነው ቤዝ የሚያደርገው ግን ብዙ ሀገራቶችም አለ ማለት ነው። አዲስ አበባ ናይሮቢም አለ እና በእነሱ ከናይሮቢ ነበረ እኔ እንትን የተደረገልኝ እና ዋን ኦፍ ደ ፋይናሊስት ሆኜ ከዛ አሁን በእነሱ ስር ወርክሾፕ ላይ እንዲያግዙኝም መሳተፍ ችያል። ያለው ማለት ነው። ፋይናሊስት ስለሆንኩኝ እሱም አንድ ነገር ነው። እዚህ ከመጣው በኋላ ኮምፕሊሽ ያደረጉት ብዬ የማስበው የመጀመሪያው የኢትዮጵያ ሳተላይት ኢቲ አርስስ ዋን ወደ ህዋ ስትመጥቅ በስራ ሂደቱ ላይ ተሳታፊ የነበረችው ሊዲያ በአፍሪካ የህዋ ሳይንስ ላይ ከሰላሳ አመት እድሜ በታች ሆነው ተጽዕኖ እየፈጠሩ ያሉ አስር አፍሪካውያን ወጣቶች ዝርዝር ውስጥም በአፍሪካ ስፔስ ሳይንስ ተቋም ገብታለች። እኔ ብዙ ቮለንተሪ አክቲቪቲዎች እሰራለሁ እና አንደኛው የምሰራበት ኢትዮጵያን ስፔስ ሳይንስ ሶሳይቲ ፐብሊክ ሌክቸር አቀርብ ነበርና በእነሱ የሆነ ግሩፕ ቻት ዋትሳፕ ላይ አለ። በዛ መሰረት አንዳንድ ኢንፎርሜሽኖችን ፊድ ማድረግ እችላለሁ፣ ቶሎ ቶሎ ማወቅ እችላለሁ እና እንደዚህ አይነት መግለጫ አየሁ። ዝም ብዬ አፕላይን ያደረኩት ውድድር ነበረ። እኔ ግን ትልቅ ነገር ነው ብዬ አላሰብኩም ነበረ። ብዙ ነገሮችን ሞክራለሁ። እነዛ እያሞከር ነበረ መለሱልኝ። እንደዚህ ቶፕቴን ውስጥ ገብተሻል እና አሳውቂናሉ። ከዛ ላኮላቸው ሙሉ ኢንፎርሜሽን፣ ምን አክቹዋሊ ምን ምን ላይ እየሰራው እንደነበር እንዴት እንደሰራውት የሚለውን ነገር ማለት ነው። እና በዛ መሰረት ታጫው ማለት ነው። በቶፕቴን ውስጥ አስር ምርጦች ነው የምንባለው። በኮሮና የተነሳ ስብሰባ ይኖራል፣ ግን መቼ እንደሚሆን እንዴት እንደሚሆንም ግልጽ አይደለም እስካሁን ያው ኮሮና የሚባለው ነገር ስላለ ማለት ነው። ያለበት የስፔስ አፍሪካ የሚባለው ቦታ ሌጎስ ነው መሰለኝ የሚሆነው፣ እዛ እንደ ኮንፈረንስ አይነት ነገር ይኖረናል። እሱን ነው እስካሁን የማውቀው። በማላዊ የሚሞከረው የሰው አልባ አውሮፕላኖች ወይም ድሮኖች መመሪያ ደንብ ሲጠናቀቅ በአህጉር አቀፍ ደረጃ ለተግባር እንዲውል ሀሳቡ እንዳላት የምትናገረው ሊዲያ እሷ በማላዊ የወሰደችውን የሰው አልባ አውሮፕላን መገጣጠም ምህንድስናም በኢትዮጵያ እንዲሰጥ እየሰራሽ መሆኑንም ትገልጻለች። ኢትዮጵያ ስመለስ አንደኛው ፕሮጀክት ምንድን ያሰብነው ኢትዮጵያ ውስጥ ይህንን ተመሳሳይ የሰው አልባ አውሮፕላን ስልጠና እዚህ ያለውን ስልጠና እኔ ዛ ፕሮጀክት ማኔጅ እያደረግኩኝ ለመስራት አስበናል፣ ለማሰልጠን እና የሌሎች ሀገሮችን ትተን ኢትዮጵያኖችን ብቻ ማለት ነው ምክንያቱም አሁን በኮሮና የተነሳ ሌላ ሰው ትራቭል ማድረግ አይችልም። እዚህኛውም አሁን የሚቀጥለው ኮሆርት አሁን እኛ ትራቭል ማድረግ እንችል ስለነበር የሁሉም አፍሪካን ሀገሮች ነው የሚሆነው። አሁን የሚቀጥለው ኮሆርት ግን ማላዊያንስ ብቻ ነው የሚሆኑት እና እኛም ሀገር ተመሳሳይ ነገር እንዲኖር ሰዎችን ነው እያናገርኩ ነበር። እና አንደኛው ልክ እንደመጣው ማደርገው ነገር እሱን ነው የሚሆነው። በዩኒሴፍ ማላዊ ኢንዶርስ ያደርገናል፣ ቨርጂኒያ ቴክ ዩኒቨርሲቲ ኢንዶርስ ያደርገናል። እኛን ያሰለጠኑን ዩኒቨርሲቲዎች ናቸው። የአሜሪካን ዩኒቨርሲቲ እና የኢትዮጵያ መንግስት ተስማምቶበታል። የሆነ ፐርሰንት ያ ይሆናል ገና ሄጄ የማናገራቸው ሰዎች ይኖራሉ፣ ግን ጥሩ ነገር የሚሆን ነገር ነው። ሚዲያ የሰው አልባ አውሮፕላኖችን የማብረርና የመገጣጠም ፍላጎቱ ላላቸው ወጣቶች ትምህርቱን ለመስጠት የበጀት እጥረት እንዳለባት ገልጻ በዚህ ዙሪያ አቅሙ ያላቸው ባለሀብቶችና በጎ ፈቃደኞች እንዲያግዟትም ጥሪ አቅርባለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን እና እንግድዋን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦች